የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። በአገሪቱ ውስጥ በአሁኑ ወቅት በሚሊዮን የሚቆጠሩ ሕጻናት ከትምህርት ገበታቸው እንደተለዩም መረጃዎች ይጠቁማሉ ይላል ተከታዩ ዘገባ። የሴቶችና የሕጻናትን ችግር ለማቃለልም በኢትዮጵያ የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ ጽሕፈት ቤትና የኢትዮጵያ ዋና ዋና ሃይማኖት ተቋማት መካከል የመግባቢያ ሰነድ መፈረሙን ያመለክታል። መለስካቸው አምሃ ዝርዝሩን ይዘዋል። ዛሬ በአዲስ አበባ ማሪዮት ሆቴል በተከናወነ የመግባቢያ ሰነድ ፊርማ ስነ ሥርዓት ላይ ንግግራቸው ከተደመጠ የሀገሪቱ ዋና ዋና የሃይማኖት ተቋማት መሪዎች መካከል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ የአባ ማቲያስ አንዱ ነበረ ዶክተር አባ ኃይለማርያም መለሰ የመንበረ ፓትርያርኩ ምክትል ዋና ሥራ አስፈጻሚ የፓትርያርኩን ንግግር በንባብ አሰምተዋል ፓትርያርኩ ከሁሉ አስቀድሞ ዛሬ ቤተ ክርስቲያኗ ለመፈረም የተዘጋጀችበት የመግባቢያ ሰነድን ምንነት በነግራቸው በአጭሩ ገልጸውታል። በዛሬ ዕለት ከተባበሩት መንግስታት የህፃናት መርጃ ድርጅት ጋር በአጋርነት መስራት እንዲቻል የመግባቢያ ሰነድ ለመፈራረም የተዘጋጀንባቸው ዋና ዋና ጉዳዮች ከህፃናት ወጣት ሴቶችና እናቶች እንዲሁም ጤና፣ ስርዓተ ምግብ ሴቶችን፣ ልጆችን ለትምህርት ከማበረታታትና የልጅነት ጋብቻን ጨምሮ ጎጂ ልማዳዊ ድርጊቶችን መከላከልን የሚያካትት መሆኑን እንገነዘባለን። ከእነዚህ ጎጂ ልማዳዊ ድርጊቶች መካከልም በአብዛኛው የሀገሪቱ ክፍል ተግባራዊ የሆነ ያለውን የሴት ልጅ ግርዛትን በተመለከተ ቤተ ክርስቲያኒቱ ከሃይማኖታዊ አስተምህሯ በመነሳት ያላትን አቋም የፓትርያርኩ ንግግር ይፋ አድርጓል። ከዚህም ጋር በተያያዥም ቅድስት ቤተ ክርስቲያናችን የሴት ልጅ ግርዛትን ፈጽማ አትቀብለው። በመሆኑም ወላጆች ጨቅላ ልጆቻቸውን ከዚህ አስከፊ ድርጊት እንዲጠብቋቸውና ችግሩን እንዲከላከሉ አጥብቃ ታስተምራለች። ከዚህ ይልቅ ወላጆችና አሳዳጊዎች ሕፃናቱን ከተለያዩ በሽታዎች ለመከላከል ከተወለዱ ጀምሮ ጊዜያቸውን ጠብቀው ወደ ጤና ተቋማት በመውሰድ ክትባት እንዲያስከትቡ ትመክራለች። የአባ ማቲያስ ንግግር ዓለም አቀፋዊ መረጃዎችን መሰረት በማድረግም በአሁኑ ጊዜ በኢትዮጵያ ከሚወለዱ 1000 ሕፃናት መካከል አርባ ሰባቱ የመጀመሪያ ዓመት ልደታቸውን ሳያከብሩ ሕይወታቸው እንደሚያልፍ አመልክተዋል። በዚሁ መልክ አያሌ የሕፃናትና የሴቶችን ችግሮችና መፍትሄዎችን የጠቆመው ንግግር መንግሥት እነዚህን ችግሮችን ለመቀነስ ከአጋሮቹ ጋር በቅል እየሠራ መሆኑን ይገልጻል አክሎም ዕቅዱን ወደ ተግባር መተርጎም የሚከብድ ቢሆንም ከሃይማኖት ተቋማት ጋር አብሮ ቢሰራ በይበልጥ ያሳካዋል የሚል እምነት እንዳላቸው የፓትርያርኩ ንግግር ያስረዳል። በተባበሩት መንግስታት የሕፃናት መርጃ ድርጅት ተወካይ ጂላን ሜልሶፕ ባደረጉት ንግግርም ይህንኑ ጉዳይ ያጎሉት ይመስላል። የሃይማኖት ተቋማት ችግረኞችን የመርዳት ረዥም ታሪክና ተመክሮ ያላቸው መሆኑን የገለጹት የዩኒሴፍ ተወካዩዋ ጄላን ሜልሶፕ የሃይማኖት ተቋማት ዩኒሴፍን ከመሳሰሉ የልማት አጋሮች ጋር በአያሌ ፕሮጀክቶች ሲሳተፉ እንደቆዩም አስታውሰዋል። ይሁንና ይህ የፕሮጀክት አሰራር የሃይማኖት ተቋማቱ ሊደርሱበት የሚችለውን መልክዓ ምድራዊ ስፋት በፕሮጀክት የገንዘብ ምንጭ ምክንያት በእጅጉ ውሱን አድርጎ እንዳቆያቸው አስረድተው የዛሬው የመግባቢያ ሰነድ ይህንን አሰራር እንደሚለውጠው አብራርተዋል። ዛሬ ትብብራችን ፕሮጀክት መሠረት አድርጎ ከቆየው አሰራር ቀጣይና ስትራቴጂያዊ ወደሆነ አሰራር የተለወጥንበትን ምዕራፍ የሚያመለክት ነው። ይህም አሰራር ሕፃናትን ሴቶችንና በስፋትም ማህበረሰባችንን የሚመለከቱ ችግሮችን የምንፈታበትን ብልሃት ይሰጠናል። ይህ አሰራር ቤተሰቦችንና ግለሰቦችን እንዲሁም ተቀጽላ ሃይማኖታዊ ተቋማትን የሚያጠቃልሉ ሰፊ መንፈሳዊ መዋቅሮችን ሙሉ ለሙሉ በማሳተፍ ተግባራዊ ይደረጋል። ጂለን ሜልሶፕ እንዳሉት ከሆነ በአሁኑ ጊዜ በኢትዮጵያ ውስጥ ሦስት ሚሊዮን ሕፃናት ከትምህርት ገበታቸው ተለይተዋል። ከአምስት ዓመት በታች ካሉ ሕፃናት መካከል አርባ በመቶ የሚሆኑት በተመጣጠነ ምግብ እጥረት ይሰቃያሉ። በመደበኛነት የሚመዘገቡ ልደቶች ሰባት በመቶ ብቻ ናቸው። ወደ ጤና ተቋማት ሄደው አገልግሎት የሚያገኙ ነፍሰ ጡሮች ከሦስት አንድ የሚሆኑት ብቻ ናቸው። የክትባት ሽፋንም ከአስራ ሰባት በመቶ በታች ነው። ብዙ ሕፃናት በተለይም ልጃገረዶች ለተለያዩ ጎጂ ልማዳዊ ድርጊቶች የተጋለጡ ናቸው። መልካሙ ዜና ግን ይላሉ ይለን ሜልሶፕ። መልካሙ ዜና ግን የጋራ ጥረታችን የሚታይና የሚለካ ውጤት እንደሚያስገኝ በማወቃችን ነው። በዚህ የመጓያ ሰነድ ፊርማ ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊክ ቤተ ክርስቲያን፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያንና ሌሎችም መሪዎች ንግግር አድርገዋል።